በአማራ ክልል የተለያዩ አካባቢዎች ዛሬ መረጋጋት መኖሩን መኢአድና የክልሉ መንግስት በየበኩላቸው አስታውቀዋል። በሌላ በኩል ደግሞ መተማ ላይ ሰሞኑን የተጣለው አደጋ በተወሰኑ የማህበረሰብ ክፍሎች ላይ ያነጣጠረ አልነበረም ሲሉ የከተማይቱ ከንቲባ ለቪኦኤ ገልጸዋል። በቅድሚያ ስለ አማራ ክልል የዛሬ ውሎ ከመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ያገኘነውን ላሰማችሁ። ባህር ዳር ከትላንትና ጀምሮ መጠነኛ የስራ እንቅስቃሴ አለ። ሱቆችን ተከፋፍተዋል ትራንስፖርትን እየተንቀሳቀሰ ነው እዛው ከተማ ውስጥ ሌሎችም አጎራባት ምዕራብ ጎጃም ውስጥ ያሉ ከተሞች መጠነኛ መረጋጋት ይታይባቸዋል እንደ ዳንግላም ኮሶ ኦቨር እንደዚህ ያሉ አካባቢዎች ትላንት ኮሶቨር ገበያ ውሏል ማርቆስ ገበያ አልዋለም ትላንት ቅዳሜ ነበር ገበያቸው እነሱ አልነበረም ትላንትና በአጠቃላይ ዛሬ ላይ ያሉት በአማራ ክልል ጎንደርን ሳይጨምር፣ የጎንደርም ስልክ አልሰራልኝም መረጃ አላገኘውም። ምንድን ነው ይህንን መረጋጋት ያመጣው የፈጠረው ነገር? ህዝቡ ያው የያዘውን እቅድ ጨርሷል። እንደገና ደግሞ ይህንን ነገር ፈጥር የቻለው እንደምታውቀው ያው የኢትዮጵያ ባህል አሁን የሚመጣው ባህላችንም ሁሉ ባህላችንም ዘመን መለወጫ ቀላል ባህል አይደለም ለኢትዮጵያ ና ሃይማኖታዊም ሀገራዊም በዓል ስለሆነ ይሄንን በዓል በማለፍ እንደተፈለገ ነው የሚነግሩኝ። አንዳንድ መረጃዎች በሰላም በዓሉ ካለፈ በኋላ የሚል አለ። በአንዳንድ አካባቢዎች ደግሞ እንደዚሁ በተለየ መልኩ ማክሰኞ ጀምረን እንቀጥላለን የሚልም ነገር አለ። ይሄኛው እርግጠኛ መሆን አይቻልም። እንግዲህ ያው ካላየ ነው በስተቀር ግን በዋናነት አዲስ ዘመን መለወጫው በዓሉን ትልቁም ትንሹም መካከለኛ ገቢ ያለውም ዝቅተኛ ገቢ ያለውም በሰላም ቢውል የሚል እሳቤ ያለው ይመስለኛል። ሶነማ የመንግስቱ ባለስልጣናት መግለጫዎችን ሲሰጡ በተለያየ ጊዜ ከህዝብ ጋር እየተመካከሩ እየተወያዩ ችግሮቹን ለመፍታት እየጣሩ መሆናቸውን እየተናገሩ ነው እና ምናልባት ከመንግስት በኩል የተገኘ ምላሽ ከባለስልጣናቱ የተገኘ የተለየ አቀራረብ ይኖር ይሆን እንዴ? አይ የለም። መንግስት በእርግጥ በራሱ ችግሩን ለመፍታት እየጣርኩ ነው ይላል፣ ግን ለህዝቡ ጠብ ያለ ነገር ያየነው ነገር የለም። በጎንደር አካባቢ እንደውም ከትላንት ወዲያ እና በስቲያ የነበረው እዛ የነበሩ የክልሉን ባለስልጣንና ከፌዴራልም የተወሰኑ እና አቶ ተፈራ ደርበውን ጀምሮ ጎንደር አካባቢ እንደነበሩ ውይይትም ለሃይማኖት አባቶችና ለህዝቡ እንዳቀረቡ መረጃዎች አሉ። ግን የተሰጣቸው ምላሽ ይህ አይደለም። የምትገሉን ከሆነ የምታስሩን ከሆነ የምታቆስሉን ከሆነ ልጆቻችን የሚሆኑ ከሆነ እንደውም እኛ ቀድመን እንገኛለን አይነት መልስ ነው የተሰጣቸው። እና ህዝቡ እንዳልኩ፣ ያው በባህልና በሃይማኖት አብሮ በመተሳሰብ የኖረ ስለሆነ በዚህ አጭር ጊዜ ውስጥ በዓሉም በሰላም እንለፍ የሚል እሳቤ እንዳለው ነው እኛ ያለን መረጃ። ከመተማ ስም ትሰሙት ነገር አለ። መተማ ከዛ ወዲህ የተፈጠረ ችግር የለም። መጠነኛ መረጋጋት አለ። እዛም የተለየ ነገር የተፈጠረ ከዛ ወዲህ የለም። እንደውም ሳይዝ ለማስያዝ ይሞከር ነበረ፣ ግን ያን ነገር መያድ ያው የማያምንበት ነገርም ነው። የተወሰኑ ሰዎች ስልጣን ላይም ካለው ከሌላም አኳያ ያሉ የተወሰኑ ይሄ የዘረኝነት እንዲቀነቀንላቸው የሚፈልጉ ሰዎች እንዳሉ ነው መያድ የሚረዳው እንጂ በፍጹም በትግራይና በአማራ ማህበረሰብ መካከል ይሄ ችግር ይፈጠራል የሚል እምነት የለንም። ያስታውሱም እንደሆነ በተለይ በትግራይ ልጆች ላይ ያተኮረ ጥቃት እየተሰነዘረ ነው የሚሉ አቤቱታዎች እና ስሞታዎች ይሰሙ ነበረ። አዎ፣ እናንተም እ እንትን ጎሳ የሚያቀነቅኑ ሰዎች አሉ። ይሄ ግን አይደለም። በወቅቱ ተፈጸመ የተባለው ራሱ በትግራይም ተወላጆች በአማራም ተወላጆች ላይ ነበር ችግሩ ተፈጸመ የተባለው። በዚያ አጋጣሚ ግን ወደ ሱዳን የገቡ አሉ የትግራይ ተወላጆች ወደ ሱዳን ገብተዋል የሚል መረጃዎችም ይመጡ ነበር ወደኛ። ነገር ግን ስናጣራው ዘር ተኮር አይደለም። ዘር ተኮር ማለት አደጋውን ያደረሰው አካል እስካሁን ማን እንደሆነ እዛ ቦታ ላይ አልታወቀም። ነገር ግን የትግራይና የአማራ ማህበረሰብ ተወላጆች ግጭት አይደለም። ሶሎሞን ይሄ ላለመሆኑ እናንተ ምን ማስረጃ አላችሁ? ማለቴ በስፋት ላይሆን ይችላል፣ ነገር ግን በተወሰነ ደረጃም ቢሆን የተወሰኑ የማህበረሰብ አካላትን ለማጥቃት የተወሰደ እርምጃ ስለመኖር ስላለመኖሩ ምን ያህል በቅርብ ትከታተላላችሁ? ምን ያህል እርግጠኞች ናችሁ? በቅርበት ተከታትለናል። እዚያ ያሉትንም ሰዎች በስልክም በተለያዩ መንገድ ለማጣራት ሞክረናል። ችግሩ አልተፈጠረም ማለት አይቻልም፣ ዘር ተኮር አይደለም በአጋጣሚ የተፈጠረ ወይም ከሌላ አካል የተሰነዘረ ጣትና ከማህበረሰቡ ቁጥጥር ውጭ የሆነ ነው የአማራም የትግራይ ማህበረሰብ የማያውቀው አደጋን የተከሰተው እንጂ የሁለቱ ማህበረሰብ ግጭት አይደለም። ነው እኛ ማጣራ ነው መንገድ ምክንያቱም የትግራይ ተወላጆች ና የአማራ ተወላጆች አይደሉም የተጋጁት። አደጋውን የፈጠረው አካል ግን ከየት እንደሆነ ባይታወቅም ዘር ተኮር የሆነ ስሜት ሊፈጥር እንደሞከረ ነው የሚያሳይ። እንደው እናንተ በምትንቀሳቀሱባቸው አካባቢዎች ቢያንስ ቢያንስ እንደዚህ አይነት ነገር ቢፈጠር ድንገት ፈጥናችሁ ጣልቃ የምትገቡበት ሁኔታ፣ አቅም፣ አሰራር አላችሁ? አዎ፣ አለን። ሁልጊዜም ቢሆን እኛ ህዝቡ እኩል ሆኖ እንዲኖር የትግራይ ማህበረሰብ የተለየ ተጠቃሚነት አለው ብለው የሚያምኑ ሰዎች ቢኖሩም መያድግን ይሄናል የትግራይ ማህበረሰብ አይደለም። ከትግራይ ማህበረሰብ የወጡ ጥቂት የባለስልጣን ዘመዶች እና ባለስልጣኖች ተጠቃሚዎች ሊሆኑ ይችላሉ። ይሄ አደባባይ ሚስጥር ነው። ነገር ግን ችግሩ ለአማራ ማህበረሰብ፣ ለትግራይ ማህበረሰብ፣ ለኦሮሞ ማህበረሰብም፣ ለሲዳማም ለወላይታም እኩል ነው ስርአቱ እየጎዳ ያለው ሁሉንም ማህበረሰብ ይህን ስለምናምን እኛ አስቀድመን እንደውም ይህን በዚህ አይነት ስሜት እንዳይፈጠር ነው መያድ አተኩሮ የሚሰራው ማለት ነው። ወደ መቀሌም ደውዬ ነበር። የአረና ትግራይን የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴን አነጋግሬያለሁ። የመተማን የዛሬ ሁኔታ የሚመለከት መረጃ ይኖራቸው እንደሆን ጠይቄ ነበር ከህወሀት አመራሮች ወይም ደሚ በድምፃያን እንደሰማ ነው ሑመራ አካባቢ የህዝቡን ሰው ሰበው አነ እንደና እንዳነጋገሩ ነው የገለጡት። ከዛ በተረፈ ግን ብዙ እንትን የለም። ወደ ሑመራና ወደ ማይካድራ በርካታ ሰው እንደገባ መረጃ ያለን። ይሄ ማለት ተፈናቅሎ የነበረ ሰው ነው። አዎ ከመተማ እና አብደራ ሰቃ አካባቢ ተፈናቅሎ የመጣ እና አሁን እየተረጋጋ ነው ነው የሚሉኝ፣ አካባቢው አይ አዲስ ነገር ብዙ የለም። እስካሁን እየገባ ነው ሰው የተባለ ያለው። ግን ተረጋግተዋልም አልተረጋጋንም ለማለት በቂ የሆነ መረጃ አሁን የለኝም። ወደ ሁመራ ደውዬ ነበር ቀን። እሺ በቃ ሰዎች እየገቡ ነው። አዲስ ነገር እንዳለ ግን አልነበሩኝም። ለመሆኑ መተማ ላይም ይሁን ሁመራ ላይ በአካባቢው የእርስዎ ፓርቲ ሰዎች ወይም በቅርብ እንደዚህ ሁኔታዎችን የሚከታተሉ የሉትም? ቢሮዎች የሉትም? አረና ትግራይ ሁመራ አለን። ምን ያህል ትገናኛላችሁ? ምን ያህል በቅርብ ትከታተላላችሁ ይሄንን ነገር? ያው በየጊዜው እንገናኛለን። ዛሬም ተገናኝተናል እና ሰዎች እየገቡ ነው። ለምሳሌ አንዲት ከወለደች ሰዓት ቀን የሆናት መጫት እንደመጣች ነግረውኛል። በትግራይ ተወላጆች ላይ ያነጣጠረ ጥቃት ነው የተካሄደው የሚሉ ክሶችና አቤቱታዎች ነበሩ። ለመሆኑ አረና ትግራይ እንዴት ነው የሚመለከተው ይህንን ሁኔታ? እንደ ፓርቲ መግለጫን እንሰጣለን። በመድረክ በኩል ስለ ሁሉ ሁኔታዎች ግምገማ መግለጫ እንሰጣለን። በቅርብ ጊዜ ጠቅለል ባለ ሁኔታ ያኔ በደንብ እንገልጸዋለን ብዬ እገምታለሁ። አሁን ለጊዜው ሊናገሩ የሚችሉት ነገር የለም በዚህ ላይ ያው ያለን መረጃ በየእንትን ስለሆነ በደንብ አጠናቅረን በመግለጫው እንገልጸዋለን። የምድነት ስላለኝ ነው ወደ መተማ ደውዬ ነበር። ጥቃቱ እንዴት እንደተፈጸመ ከዚያ በኋላ የሆነውንና የዛሬን ሁኔታ አስመልክቶ የመተማ ዮሐንስ ከተማ ከንቲባ አቶ እሸቴ መልኬ ሰፊ ማብራሪያ ሰጥተውኛል። ከተማይቱ ዛሬ ወደ ወትሮ ሕይወቷ መመለሷ ተፈናቅለው ወደ ሌሎች ከተሞችም ድንበር አቋርጠውም የነበሩ መመለሳቸውንም ነግረውኛል። አምስት፣ ከቀኑ ስድስት ሰዓት አካባቢ ወጣቶች ተሰባስበው የተወሰነ ችግር መፍጠር ጀምረው ነበር። በወቅቱ ያለው የጸጥታ መዋቅርም ለመከላከል ጥረት አድርጓልኝ። ችግሩ ለአንድ ሁለት ሰዓት ያክል ቆይቶ ነበረ። ነሐሴ ሀያ አምስት ነው የሚሉኝ፣ ይሄ ነሐሴ ሀያ አምስት ያኔ በአካባቢው ያለው የጸጥታ መዋቅርም ቢሆን ችግሩን ለመከላከል ጥረት አድርጓል። በእርግጥ በወቅቱ በንብረት ላይ የደረሰ ጉዳት አለ። በሰዎች ላይ ምንም አይነት የደረሰ ጉዳት አልነበረም። የአካል ጉዳት ምንም አይነት ጉዳት አልደረሰም ነበር። በንብረት ላይ ግን ጉዳት ደርሶ ነበር። ይህን የደረሰውን ጉዳት የከፋ እንዳይሆን የጸጥታ መዋክሩም ሰፊ ረበረብ አድርጓል። ያም ብቻም አይደለም የከተማው ማህበረሰብ ቢሆን ይህ ችግር ወደ ከፋ እንዳይሄድ የራሱን አስተዋጽኦ በከፍተኛ ሁኔታ ያደረገበት ሁኔታ። በተፈጠረው ሁኔታ ብዙ ህይወት እንደጠፋ ነው እና በአካልም ላይ ጉዳት እንደደረሰ ነው የሚታየው። የተወሰነ ጉዳት ነው እንጂ በጣም ብዙ የሰው ህይወትም ላይ ጉዳትም አልደረሰም። የአካል ጉዳትም ሆነ የህይወት መጥፋቱ የተወሰነ ያው ለመከላከል ችግሩ እንዳይባባስ ለማድረግ በተደረገው ስራ የተወሰነ ነገር አለ። ከዚያ ውጭ ግን በከፋና ብዙ የሚለውን ነገር ትክክል አይደለም። ማህበረሰቡም ስለሚያውቀው ብዬ ነው። ይህንም በአካል እዛው ላይ ስለነበርኩ ችግሩ እንዳይባባስ ግን ለመከላከል በተደረጉ ነገሮች በተወሰነ የንብረትም ላይ ጉዳት ደርሰዋል። የሰው ላይም ቢሆን የአካልም ሆነ የሞት የተወሰነ ጉዳት ደርሰዋል። እኛ እስቲ ምን ያህል ሰው ነው የሞተው? ምን ያህል ሰው ቆሰለ? መረጃውንም በደንብ ከምዘመና ወደ አምስት የሚሆኑ ሰዎች ላይ የሞት አደጋ ደርሷል። ወደ ስድስት ነው ሰባት አካባቢ ደግሞ እንደዚህ የመቁሰል አደጋ ከዚህ በላይ የለም። የንብረት ጉዳት ደርሷል ያሉት ምን ያህል ነው የሚገመተው? በቁጥር ደረጃ ከወደ ሰማንያ አካባቢ የሚሆኑ ድርጅቶች ላይ ጉዳት ደርሰዋል። ነገር ግን ከዛ ላይ የተቃጠለው እና የወደመው ንብረት ያን ያህል ብዙ አለም። አብዛኛው ንብረት እንዳጋጣሚ ማህበረሰቡ በተረባርበው እንዳይወድም ጥረትም ስላደረገ አሁን ያን ከነዛ ድርጅቶች ላይ በቁጥር ደረጃ በድርጅቶች ደረጃ ወደ ሰማንያ አራት አካባቢ ነው ድርጅቶች ላይ ለጉዳት የተጋለጡት ከነሱ ውስጥም በርከት ያለ ንብረት ማህበረሰቡ አውጥቶ አስጠግቶ ከችግሩ ማግስት በኋላ እነዚያ ንብረቶች አሉ እያለ ወደ አንድ መካከል እያሰባሰበ ባለ ንብረቶች እንዲወስዱ መረጃ እና ሀብቱንም እየሰጠን ያለንበት ሁኔታ ነው ያለው። ይሄ ጉዳት የደረሰው በተወሰነ የማህበረሰቡ አባላት ላይ በተነጣጠረ ጥቃት ነው የሚሉ ስሞታዎችና አቤቱታዎች ይሰማሉ። በተለይ በትግራይ ተወላጆች ላይ የተከፈተ ጥቃት ነው የሚሉ አሉ። እርሶ የከተማይቱ ከንቲባ ነዎት፣ አይደለም አሁን ኛ እና ምን ያህል እውነት ነው ይሄ ነገር? እርስ በቅርብ እንደሚከታተሉት፣ በእርግጥ በተወሰነ የማህበረሰብ ክፍል ላይ የተነጣጠረ ጥቃት ነበረ። በነገራችን ላይ መተማ የሆነ እስከ ሌላው አካባቢ ለየት የሚያደርገው በርካታ ብሔር ብሔረሰቦች የሚኖሩባት ነው። የሁሉም ክልል ማህበረሰቦች በብዛት የሚኖሩበት ከተማ ከመሆኑ ጋር ተያይዞ በርከት ያሉ ብሔረሰቦች በሀገሪቷ የሚባሉ ብሔር ብሔረሰቦች በብዛት ይገኝበታል። ከዚህ ጋር ተያይዞ በተሰነዘሩ ጉዳቶች ላይ አሁን የመረጃ የማሰባሰብ ስራዎች እየተሰሩ ነው ያለ የድርጅቶችን ቁጥር ታውቋልኝ እዛ ላይ እነማን ናቸው ጉዳት የደረሰባቸው የሚለውን ነገርም የማጣራት ስራ እየሰራል ነው ያለ። ነው በሌሎችም አካልም የደረሰ ጉዳት አለ። ዞሮ ዞሮ ይህን የመረጃ ማጥራት ስራዎቹ ካለቀልን በኋላ ምንድን ነው የሚለውን ነገር ለማጥራት ነው እየሞከርን ነው ያለ። ነው አሁን ላይ በርካታ ስለሆነ በዚህ ነው በዚህ ነው ብለን በግልጽ ጉዳት የደረሰባቸው ነው ባለቤቶችም በስም ደረጃ ቢታወቁም ብሔራቸው ምንድን ነው እነማና ነው የሚለውን ነገር መረጃው አልቆ ስላልመጣ በዛ ገብ አልገመገብ ነው አሁን ያለው ሁኔታ። ዛሬ ምን ይመስላል መተማ ላይ ያው በሀያ አምስት ችግሩ ተፈጠረው ኦልሬዲ እስከ ለሁለት ሰዓት ያክል ነበረ ያው ችግሩ እየቆየው። ከዛም በኋላ ከተማ ያው የተሽከርካሪ የድርጅቶች መዘጋት ቢኖርም የህዝብ እንቅስቃሴ ነበሩ። በቀን ቀን ችግሩ በተፈጠረበት ከአስር ሰዓት በኋላ ማህበረሰቡ ይንቀሳቀስ ነበረ። በማግስቱ ግን ተሽከርካሪዎችም ስራ ጀምረዋል። ድርጅቶችም ተከፍተው አጠቃላይ ባንኮችም ሁሉም። ኖርማል የሆነ እንቅስቃሴ ጀምሯል። ቀጥሎ ከሀያ ሰባት ጀምሮ እስካሁን የነበሩ አጠቃላይ መደበኛ እንቅስቃሴዎች ያለምንም ችግር ነው እየተንቀሳቀሳለ ይህም ከማንኛውም ማህበረሰብ ቢሆን ከዚህ መተማ ዮሐንስ ላይ ስልክ የምታቆጥቃል የትኛውም ሰው ጠይቃቸው አሁን ላይ ያለውን ነባሪ ተብታዮች የደህንነቱ ጉዳይ በአስተማማኝ ነው ያለው የጸጥታ ጉዳይ አጠቃላይ መደበኛ እንቅስቃሴውን ቢሆን ችግሩ ከመፈጠሩ የነበረበት አግባብ ኖርማል የሆነ እንቅስቃሴ ነው እየተካሄደ ያለና አሁን ላይ በጣም በአስተማማኝ ሁኔታ ነው ያለው ከተማው፣ ስራዎች በደንብ እየተካሄዱ ነው ያሉት አቶ እሸቴ። መቼም የመተማን ልቦናውንም ቀልቡንም የእርሶን ያህል ቀርቦ የሚያቅሰው ሊኖር አይችልም፣ ከንቲባ እስከሆኑ ድረስ የከተማውና ለመሆኑ በሰዎች መካከል እንደዚህ በቡድን ተከፋፍሎ በብሔር ላይ የተመሰረተ ወይም በፖለቲካም ላይ ቢሆን የተመሰረተ መቃቀርና የመሻከር ስሜት አለ እንዲ ውስጥ ውስጡን በጸበ መፈላለግ መንፈስ ሊመጣ በጭራሽ። ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይሄ የብሔርም አይደለም የፖለቲካም አይደለም። የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስቶ የፈጠሩብን ችግር ነው። ስለዚህ በማህበረሰቡ ላይ አሁንም የትኛውን ማህበረሰብ ተጎዳን ከሚሉትም ግለሰቦች ላይ ራንደም መረጃ ወስዳችሁ ብታዩ ይሄ ህዝብ አይደለንም ጉዳት ላይ ያደረሰብን ጉዳት ያደረሰብን የተወሰኑ የስብስብ ወጣቶች ናቸው። እነሱ ባልገባቸው ጉዳይ ላይ ነው ጉዳት ያደረሱብን። ይህን ደግሞ ጉዳቱ የከፋ እንዳይሆን ማህበረሰቡ በእጅጉ ባይከላከለው ኑሮ የከፋ ይሆን ነበር። የመንግስት የጸጥታ መዋቅሩ ደርሶ ባይከላከለው ጥፋቱ የከፋ ይሆን ነበር። ነገር ግን ችግሩ ከተፈጠረ በኋላ የጸጥታ ኃይሉም ሆነ ማህበረሰቡ ያደርገው ርብርብም በምንም አይነት በሰዎች ላይ አንድ አንዳችን ጉዳት ሳይደርስ ንብረት ላይ ያው ጉዳት ደርሷል። ያ ንብረት እንዲሆን ማህበረሰቡ በራሱ የጠፋባቸውን ሰዎች እንደገና ማቋቋም እንችላለን የሚል ብዙም ጋር ውይይት አድርገን ነበር። ጉዳት የደረሰባቸውን በተገቢ ሁኔታ ልንክሳቸው ይገባል። ተጎዳን ከሚሉት የህብረተሰብ ክፍሎች ቢሆን ህዝቡና የጸጥታ ማቅሩ በእጅጉ ብዙ ነገር ታድጎናል። የተፈጠረው ችግር የውስን ወጣቶች ስብስብ ስለሆነ እነሱን ቢሆን መንግስት በተገቢ ሁኔታ ያስተምራቸዋለን፣ እናስባለን። እንደገና በዚህ ማግባብ ለጊዜው ሸሽቶ የነበሩ እንደገና ወደ ከተማችን እየመጡ የተረጋጋዩ ለመኖር ጥረት እያደርጉን ያለ። መንግስትም የጉዳቱን መጠን እያጠና ያን በማህበረሰቡም በመንግስትም አካልም በጋራ ደርብ አድርጎ ሀብታቸው እንደገና በነበረበት ሁኔታ እንዲሄድ ሰፊ ጥረት እያደረግን ያለን። አሁን ከሁሉም በኩል በህዝቡ በብሔር በምናም የሚባል ነገር የለም። የተወሰነ ችግር ያለባቸው ወጣቶች ብቻ ባልገባቸው አዛብ ጉዳት አድርሰውብናል የሚል አመለካከት ነው ያለ። በአጠቃላይ የአማራ ብሔራዊ ክልል የዛሬ ውሎ ምን እንደሚመስል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንን አነጋግሬ ነበር። በክልሉ በአጠቃላይ ግጭት በተፈጠረባቸው ቦታዎች በዛሬው ዕለት በተለይ በሁሉም ማለት ይቻላል የተረጋጋ ሁኔታ የተፈጠረው በአብዛኛው ውይይት ላይ ነው ያለው። በውይይቱም ሂደት ያው የደረሱት ጉዳቶች ህብረተሰቡንም የክልሉንም መንግስት ያሳዘኑ መሆናቸው ነው በስፋት አሁን ጎልቶ የወጣው። የሰው ህይወትም፣ የአካልም፣ በንብረትም ላይ በክልላችን ኢንቨስትመንት ላይም ተጽዕኖ ያሳደሩ ጉዳቶች ደርሰዋል። እነዚህ የክልሉንም ህዝብ የክልላችንንም መንግስት በእጅጉ ያሳዘኑ መሆናቸው በስፋት በውይይቶች እየተነሱ ነው። ከዚህም እየተደረሰ ያለው ድምዳሜ ማንኛውንም ጥያቄ ሰላማዊ በሆነ መልኩ መፍታት፣ ነገር ግን ደግሞ ክልላችንን ወደኋላ ከሚመልስ ከማንኛውም ተግባር መቆጠብ እንደሚገባ ስምምነት እየተደረሰ ነው። በየከተማው ውይይት እየተደረገ ያለው እና አሁን ከሞላ ጎደል በሁሉም አካባቢዎች ሰላማዊ ሁኔታ ነው ያለው። እናም ተልኮ አድርገን ይዘን እየሰራን ያለ ነው ይህን ሰላማዊ ሁኔታ ማስቀጠልና የህብረተሰቡን መረጋጋት መልሶ ማምጣት ቀጥሎ ደግሞ ችግሮችን በሰላም ላይ ቆመን መፍታት ላይ ነው ያለ ነው። ለመፍታት እየሰራን ነው ያለ ነው። ምን ያህል ዘላቂነት ይኖረዋል? አቶ ንጉሱ፣ ይሄ አሁን ያለው የመረጋጋት ሁኔታ እንደሚገልጹልኝ በእናንተ ይሄ ይሄ ጉዳይ የሰላም ጉዳይ ዘላቂነት የሚኖረው ህዝባችንና መንግስት የሰላምን አስፈላጊነት በውል ይገነዘባል። ህዝቡም መንግስትም ለሰላም የቆመ ስለሆነ በእኔ እምነት የደረሱትን ጉዳቶችም በውል ስለተረዳ ጥያቄዎቹም አሁን የንብረት ማውደም፣ የህይወት ማጥፋት፣ ኢንቨስትመንትን የሚጎዱ ስራዎችን መስራት አልነበሩም ጥያቄዎቹ። ስለዚህ ህብረተሰቡ ወደ ውይይት ከቀረበ አሁን በተያዘበት ሁኔታ በበሰለ ሁኔታ ውይይቶች እየተደረጉ ስለሆነ በእኔ እምነት በክልላችንም ዝምገማ ይሄ ሰላማዊ ሁኔታ ይቀጥላል። ሁሉንም አመሰግናለሁኝ። የውይይቶቻችንን ተጨማሪ ክፍሎችና የቅሊንጦንም ዘገባ ጨምሮ ከዌብሳይታችን ማግኘት ይቻላል።